The Voice of America. ብርቱ ፉክክር የታየበትን ምርጫ ካሸነፉ በኋላ ተመራጩ ፕሬዝዳንት ጆ ባይደን ሙሉ ትኩረታቸውን ክፉኛ ወደ ተከፋፈለችው በወረርሽኝ ወደ ተመታችሁና ኢኮኖሚዋ እየተንገታገተ ወደምትገኘው ሀገራቸው ፊታቸውን በማዞር እንዴት አድርገው እንደሚያስተዳድሯት መላ መምታት ጀምረዋል። የቪኦኤ ዘጋቢ ብራያን ፓደን የሚከተለውን ዘገባ አዘጋጅቷል። ደረጀ ደስታ ያቀርበዋል። ተመራጩ ፕሬዚደንት ጆ ባይደን በምርጫው ወቅት ለድሆቹ ሰራተኞች የጤና ሽፋንን በስፋት ለማዳረስ፣ ለሚሊዮኖች አዳዲስ ስራዎችን የሚፈጥሩ ንጹህ ኃይል ሰጪና አመንጪ ኢንዱስትሪዎችን ለመክፈት ቃል ገብተዋል። ከፊት ለፊታቸው ያለው አጣዳፊ ነገር ግን ለ237 ሺህ ሰዎች ሞት ምክንያት የሆነውና የተስፋፋ የመጣው የኮሮና ቫይረስን ስርጭት የመግታት ጉዳይ ነው። በድል ብስራታቸው ምሽት እሳቸውም ይህንኑ ተናግረዋል። ይህን ወረርሽኝ ለማቆም የምቆጥበው ቁርጠኝነትም ሆነ ጥረት አይኖርም። ባይደን ባለፈው ሰኞ የኮሮና ቫይረስን ግብረ ኃይል አቋቁመዋል። ግብረ ኃይሉ ምርመራዎችን ለማስፋፋት ለጤናው ዘርፍ ሰራተኞች የመከላከያ መሳሪያዎችን ምርት ለመጨመር ክትባቶችን ለማምረትና ስርጭታቸውንም ለማስፋት የሚቻልበትን መንገድ በማመቻቸት የሚሰራ ነው። ይሁን እንጂ ባይደን ይህን አጀንዳቸውን በስራ ላይ ለማዋል ቀድሞውንም የተከፋፈለውንና በፕሬዝደንት ዶናልድ ትራምፕ አስተዳደር ዘመን ደግሞ ይበልጥ የተስፋፋው ልዩነት የሚፈጥርባቸውን መሰናክል ለማለፍ ከፍተኛ ስራ ይጠብቃቸዋል። በደለዌር ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ዴቪድ ሬድልዋስክ የልዩነቱ ፈተና ከባድ መሆኑን ይናገራሉ። ክፍፍሉ ጥልቅ ነው። በጊዜ ሂደት ውስጥ እየተፈወሰ እንደሚሄድ ተስፋ አድርጋለሁ። ቶሎ የሚመጣ ነገር ግን አይደለም፣ በቀላሉ አይመጣም። ባይደን በተለይ በጆርጂያ ግዛት በመጪው ጥር በድጋሚ የሚካሄደው የሁለት ሴኔተሮች ምርጫ ውጤት ፈቅዶላቸው የሴኔቱ ቁንጮ ሆነው ሊቆዩ ከሚችሉትና የምክር ቤቱን አጀንዳ ከሚወስኑት ከሪፐብሊካኑ ሚች መካኔል ብርቱ ተቃውሞ ሊጠብቃቸው ይችላል። በቴክሳስ ዩኒቨርሲቲ የአሜሪካ ፖለቲካ ፕሮፌሰር የሆኑት ሻነን ኦብሪየን ስለዚሁ ሲናገሩ እንዲህ ይላሉ። መካነል ነገሮችን ያጠቡና ለብዙ ግራ ዘመሞች አማራጭ መንገዶችን ያጠቡ ይሆናል። በሌላም በኩል ጆ ባይደን ለበርካታ አስርተ ዓመታት በሴነተርነት ከዚያም በኋላ ከፕሬዝደንት ኦባማ ጋር ምክትል ፕሬዝደንት ሆነው በሰሩባቸው ጊዜያት ጉዳዮችን አግባብተውና አስማምተው የመጨረስ ታሪክ እንዳላቸው ይነገርላቸዋል። ያለምዳቸው ከመካነል እና ከሌሎቹ ጋር አሁንም ያግዛቸው እንደሆነ የሚታይ ይሆናል ተብሏል። በቬንደርቤልት ዩኒቨርሲቲ የግንኙነት ፕሮፌሰር የሆኑት ጄፍ ቤነት እንዲህ ይላሉ። ያንን መልካም የግንኙነት ታሪካቸውን ተጠቅመው ባለፉት አራት ዓመታት ውስጥ ምናልባትም የማናስበውን ትብብር ሊፈጥሩ ይችል ይሆናል። ባይደን በጋራና ትብብር መስራት ለጋራ ጥቅም የሚረዳ መሆኑን አጽንኦት ይሰጡታል። መሻሻል አሳይተን ወደፊት መራመድ እንድንችል ተቀናቃኞቻችንን እንደ ጠላቶቻችን መመልከት ማቆም አለብን። እርስ በርስ ጠላቶች አይደለንም፣ አሜሪካውያን ነን። ጆ ባይደን የዴሞክራቶች መሪም ቢሆኑ በራሳቸው ፓርቲ በኩል በመንግስት የሚደጎም ሁሉን አቀፍ የጤና ሽፋን እንዲሁም የከባቢ አየር ለውጥን አስመልክቶ በርካታ እርምጃዎችን እንዲወስዱ ከሚፈልጉት ተራማጅ ዴሞክራቶች ከፍተኛ ግፊት የሚደርስባቸው መሆኑም ተገምቷል። ወደ ግራው ጫፍ ርቀው ሄደዋል የሚባሉት እንደ ኒውዮርኳ የምክር ቤት አባል አሌክዛንድሪያ ኦካሲዮ ኮርቴዝ የመሳሰሉት መሀሉን ይዘዋል የተባሉት ዲሞክራቶች ከተመረጡ በኋላ ከሪፐብሊካኖች ጋር ስምምነት ለማድረግ ተራማጅ አጀንዳዎችን ወደ ጎን እየተዋቸው ነው በማለት ከወዲሁ መክሰስ ጀምረዋል።